የሪያድ አቡ ዳቢ የካይሮ ገዢዎችና ተከታዮቻቸው በትህራን ይደገፋል የሚባለውን የየመን አማጺ ቡድን አንሳሩላህ ወይም ሁቲን ለማጥፋት የመንን መቀጥቀጥ ከጀመሩ መጋቢት አራት ዓመት ይደፍናሉ። ከዩናይትድ ስቴትስ ከብሪታንያናም ከሌሎች የምዕራብ መንግስታት በገፍ የሚሸመተው ቦምብ፣ ሚሳኤል፣ ያዳፍኔ፣ አረር፣ ጥይት እስካሁን ብዙ ሺዎችን አርግፏል። ሚሊዮኖችን በረሃብና በሽታም እየጠበሰ ነው። ሌሎች ሚሊዮኖችን አንድም አሰድዷል ወይም አፈናቅሏል። እስካሁን ግን አሸናፊም ተሸናፊም አለመኖሩ ነው እንቆቅልሹ። የሪያድ አቡዳቢ፣ ካይሮ ገዢዎች ጦርነቱን ማሸነፍ ሲያቅታቸው በቢሊዮነ ቢሊዮናት ዶላር ከምዕራብ መንግስታት የሚሸምቱትን ጦር መሳሪያ ላደራጇቸው ሚሊሻዎች ያስታጥቁ ያዙ። ይህ በጥናት የተረጋገጠ ሐቅ ነው ይላሉ የአምኒስቲ ኢንተርናሽናል አጥኚ ፓትሪክ ዊልከን። የድርጅቱም የመገናኛ ዘዴ ከፍተኛ አማካሪ ኮነር ፎርቹን እንደሚሉት ደግሞ ሚሊሻዎቹ በጦር ወንጀለኝነት መጠርጠራቸው ጥፋቱን አስከፊ አስግሚ ያደርገዋል። እነዚህ ሚሊሻዎች የጦር ወንጀል መፈጸማቸውን አምነስቲ ኢንተርናሽናልም፣ ሌሎች ተቋማትም ያጠናቀሩት ሰነድ ያረጋግጣል። ስለዚህ በጣም በጣም አሳሳቢ ነገር ነው። በዚህም ምክንያት ዓለም አቀፉ ማህበረሰብ ለተባበሩት አረብ ኤምሬትም ሆነ ለሌሎቹ በሁለቱም ወገን ላሉ ተፋላሚ ኃይላት ማስታጠቃቸውን እንዲያቆሙ በድጋሚ እንጠይቃለን። የአሜሪካ መገናኛ ዘዴዎች አሶሲትድ ፕሬስ እና ሲኤንኤን በየፊናቸው እንደዘገቡት ደግሞ የሪያድና የአቡዳቢ የጦር አዛዦች በርካታ የጦር መሳሪያና ገንዘብ ከአልቃይዳ ጋር ግንኙነት ላለው ቡድን ለመስጠት ከቡድኑ መሪዎች ጋር ተስማምተዋል። ምዕራባውያን መንግስታት ሶሪያ፣ ኢራቅ፣ ሊቢያ፣ ሶማሊያ፣ አፍጋኒስታንና እዚያው የመን ውስጥ አልቃይዳና እስላማዊ መንግስት የተባሉ አሸባሪ ቡድናትን ይወጋሉ። የአረብ መንግስታት ከወዳጆቻቸው የሚሸምቱትን ጦር መሳሪያ ለወዳጆቻቸው ጠላቶች የመን ውስጥ ያስታጥቃሉ ነው ስሌቱ። የአምነስቲ ኢንተርናሽናል ጥናት አልቃይዳና እስላማዊ መንግስትን በስም አይጠቅስም። ሌሎቹን ሚሊሻዎች ግን ይዘረዝራሉ። ኮነር ፎርቹን የጃንት ብሪጌድን፣ የሸዋኒ ኃይላት፣ ሌሎች የየመንን መንግስት የሚደግፉ ኃይላት ናቸው። እነዚህ ኃይላት በተባበሩት አረብ ኤምሬቶች የሚደገፉና የሚታጠቁ ናቸው። ይሁንና ቀደም ሲል እንዳልኩት ለየትኛውም መንግስት ተጠሪ አይደሉም። በጣም የሚያሳስበን ለዚህ ነው። እነዚህ ኃይላት የመን ውስጥ የጦር ወንጀልን ጨምሮ የተለያዩ የሰብአዊ መብት ጥሰት ያደረሱ መሆናቸውን በመረጃ አረጋግጠናል። የዩናይትድ ስቴትስ ጦር የማዕከላዊ እዝ አዛዥ ጀኔራል ጆሴፍ ቮቴል የአሜሪካ ጦር መሳሪያ ለየመን ሚሊሻዎች ተሰጥቷል የሚለው ዘገባ እንዳሳሰባቸው አስታውቀዋል። ጉዳዩን በቅርብ ለመከታተልም ቃል ገብተዋል። ሳውዲ አረቢያ መራሹ ጦር ሰላማዊ ሰዎችን መግደሉንና ተቋማትን ማጥፋቱን በመቃወም ጀርመን፣ ኖርዌይ እና ኔዘርላንድስ ለተባባሪዎቹ ሀገራት የሚሸጡትን ጦር መሳሪያ ለመገደብ ወስነዋል። ፎርቹን ሌሎቹም መንግስታት ተመሳሳይ እርምጃ መውሰድ አለባቸው ይላሉ።